የቁም ስር ላይ መሆናቸውን ተናግረው የነበሩት የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ ከቤት ወደ ስራ እንዲሄድ ተፈቅዶልኛል ብለዋል። ፀሐይ ዳምጠው ከአዲስ አበባ ዝርዝሩን ይዛለች። የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ ከቤት ወጥቶ ወደ ስራ መሄድ እንዲችሉ ተፈቅዶልኛል ብለዋል። ትናንት ማታ ሐምሌ ሀያ ሶስት ሁለት ሺ አስራ ሁለት ዓ ም ጀምሮ የጸጥታ ኃይሎች ወደ ስራ መሄድ እንደሚችል ነግሮኛል ዛሬ ስራ ጀምር ያለው ብለዋል። አቶ ዳውድ ደህንነት ከቤት እንዳትወጣ እዚህ አካባቢ ጥብቃ እናደርጋለን ያሉ እኔ እንደገባኝ እነዚህ ትእዛዝ ተቀብሎ ትእዛዝ ስራ ላይ የሚያውሉላቸው እነዚህ ናቸው። ምልክቱን ይዘው የመጡ የፌዴራል ፖሊስ ዩኒፎርምን የለበሱት ስማቸውን አላውቅም፣ ናቸው መጥተው ከነገ ጀምሮ ለደ ጥንቃቄ እያደረግ ወደ ስራ ልትንቀሳቀስ ትችላለ የሚል ነው የነበሩት። ከቤት እንዳይወጡ የተከለከሉት በየትኛው የመንግስት ስራ ኃላፊም ሆነ መስሪያ ቤት እንደሆነ እና አሁንም ማን ፍቃዱን እንደሰጠ ግልጽ አይደለም ያሉት አቶ ዳውድ ዛሬ በጽህፈት ቤታቸው ተገኝተው መደበኛ ስራ መጀመራቸውን ተናግረዋል። ሰሞኑን በኦነግ ድርጅት ጽህፈት ቤት ተደርጎ ስለነበረውም ስብሰባ እየተጣራ ነው ብለዋል። የኦሮሞ ነጻነት ግንባር ሊቀመንበር ድርጅቱ የህግና የቁጥጥር ኮሚቴ አለ። እነዚህ በጉባኤ የተመረጡ ናቸው። ይህ አሁን በቅርብ ተፈጠረ የተባለውን በስነስርዓት በህግ እያየን ነው ብሎ ማስታወቂያ አውጥተዋል። ቀን ተቀን ስራ ግን አመራሮችን ከአባሎች ጋር አንዳንድ ነገሮች ላለፉት ሁለት ሳምንታት ለደህንነታቸው ሲባል ከቤታቸው እንዳይወጡ በመንግስት ጸጥታ ኃይል ተነግሯቸው በቤታቸው መቆየታቸውን የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳ ብሳ መግለጻቸው ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጠው ነኝ ከአዲስ አበባም